የኬንያ ሀገር ውስጥ ጉዳይ በሀገሪቱ የሚገኙ ሁለቱም የስደተኞች መጠለያዎች በሁለት ሳምንታት ውስጥ እንዲዘጉ ውሳኔ አሳልፏል። የኬንያ ሀገር ውስጥ ጉዳይ ሚኒስቴር ፍሬድ ማቲያንጊ የተባበሩት መንግስታት የስደተኞች ተራድኦ ድርጅት ዳዳብና ካኩማ ካምፖችን እንዲዘጉ ባለፈው ማክሰኞ ትዕዛዝ ሰጥተዋል። ስደተኞች በውሳኔው ግራ መጋባታቸውን ሲገልጹ፣ የተባበሩት መንግስታት የስደተኞች ጉዳይ ከሚመለከታቸው ጋር ንግግር ላይ መሆኑን ገልጿል። ገልሞ ዳዊት ከናይሮቢ ተጨማ ጀምር ያለው የኬንያ መንግስት በሀገሩ የሚገኙ ሁለቱም የስደተኞች መጠለያዎች እንዲዘጉ ወስነዋል። የሀገር ውስጥ ጉዳይ ሚኒስትሩ ፍሬድ መቲያንጊ የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ስደተኞቹን ከማክሰኞ ጀምሮ በሁለት ሳምንት ጊዜ ውስጥ ከካምፖቹ ማስወጣት እንዳለበት ለድርጅቱ ኬንያ ቢሮ ኃላፊዎች አብራርተዋል። በተመሳሳይ በ2016 ዓ.ም በሀገር ደህንነት ስጋት ምክንያት የድዳብ ስደተኞች ካምፕ እንዲዘጋ ውሳኔ ተላልፎ የነበረ ሲሆን በትላንት ወዳው ትእዛዛቸው የአገር ውስጥ ሚኒስትሩ የኬንያ መንግስት ለጉዳዩ ጉዳዩ የሚደራደርበት ምክንያት የለም ብለዋል። ለስደተኛት ራዲዮ ድርጅት ተወካዮች የተባበሩት መንግስታት ድርጅት የስደተኞች ጉዳይ አሃዝ እንደሚያሳየው በድዳብና በካኩማ ስደተኞች መጠለያ ከ አራት መቶ ሺህ በላይ ስደተኞች ይኖራሉ። በመጠለያዎቹ ኑሯቸውን የመሰረቱት ስደተኞች ታዲያ ማክሰኞ የተላለፈው ውሳኔ እንዳሳስባቸው ገልጸዋል። አቶ ተስፋዬ ጌታቸው በድዳብ ካምፕ ለ ሀያ ዓመት ኖሩ ትውልድ ኢትዮጵያዊ ስደተኛ ናቸው። አያሳስባል። ምክንያቱም ቤተሰብ ይዘህ በዚህ ሰዓት እንደዚህ ተንቀሳቀስ ሲባል የምታመጣው ምንም ነገር የለም። ያው ሻንጣህን ብቻ ያዘህ መውጣት እንጂ ምክንያቱም በሰው ሀገር ውስጥ ነው የምትኖረው ዩን ሀገር የለውም መቶ የሚጫነብህ የውጭ ፕሬሸር ካለ የግድ ትንቀሳቀሳለህ እና ሁሉም ሁሉም ነገር የሚያሳስብ ነው። በካኩማ ስደተኞች መጠለያ ያሉትም በውሳኔው ግራ ተጋብተው እንዳሉ ነው አቶ ላቆ ፍሬ በካምፑ የኢትዮጵያውያን ማህበረሰብ ተወካይ የገለጹት። አዎ ካምፑ ሊዘጋ ነው እንደዚህ ነው ኢንፎርሜሽኖቹ። ልክ የተደረገው እንደዚህ ነው እንጂ ይፋዊ ቨንትን ውስጥ ያገኘ አይደለም ግን ከዩኤን ያለው እንዲዎች አንዳንድ ኢንፎርሜሽን ካምፖ ሊዘጋ ነው እንደዚህ ነው ብሎ ዩኤን እንዲህ ሊዘጋው ነው እና ካኩማ እንደውም አስራ አራት ቀን ነው የሚለው ራሱ አስራ አራት ቀን ውስጥ እንዲዘጋ የሚል ውሳኔ ሰጥቷል፣ የሚል ነው አንዳንድ ኢንፎርሜሽን እንትን የሚሉት። ግን ያ ደግሞ አስራ አራት ቀን ማለት ምን እንደሆነ ራሱ አይደለም። ካምፕን ያክል አንድ ግለሰብ እንኳን ከሀገር እንዲወጣ የሚሰጥበት ጊዜም አይደለም። በዚህ ይዘት ከሆነ እኔ እንጃ። አንዳንዴ እንደዚህ አይነት ውሳኔ እርግጠኛ ትክክለኛ ውሳኔ ከሆነ መንግስት እንደዚህ አይነት ውሳኔ ይሰጣል ብዬ ሙሉ እምነት የለኝም። ምክንያቱም የተሰጠው ቀን በጣም ትንሽ ነው። ውሳኔው ከተላለፈ በኋላ ከኬንያ መንግስትም ይሁን ከዩኤንኤችሲአር መጥቶ ስደተኞችን ያናገረ አካል አለ? ምንም ነገር ያናገረው ነገር የለም። እርሶስ እንደ ማህበረሰብ ተወካይ ምን እያሰቡ ነው? አለ ፕሮግራም አለ ማህበረሰቡ ያለ ነው እንደዚህ ሽማግሌዎች ተሰብስበን ያለው ሁኔታ ዩኤንን በዚህ ሂደት ላይ ነው ብለን እንደ ኮሚኒቲ፣ ምክንያቱም የኛም ብቻ ሳይሆን ከጎረቤት ሀገር ያሉ እንትኖችንም በጋራ ሆነን ነው እንደዚህ ዓይነት ጥያቄዎች ማቅረብ፣ በግል ተናጠርተው፣ ምክንያቱም የሁሉም እከለን ከከሌ የሚል አይደለም። አሁን ከሶማሌ አሉ፣ ከኡጋንዳ አለ፣ ኤርትራ አሉ። ወደ ዘጠኝ ሀገር ኔሽኖች አሉ እዚህ ቦታ ላይ ያ እነዚያ ሁሉ ተነጋግረን የዚህን ፕሮግራም ይዘናል እና ብሎክ ሊደሮች እንትን እንዲሉን እንትን እያደረግን ነው እንዲያሰባስቡን። እንግዲህ ከዛ በኋላ ምን እንደሚሆን አናውቀውም። ያለህን ተስፋ የመኖር ተስፋ ሁሉ የሚያጨልም ነው። ምክንያቱም ወዴት የምትንቀሳቀስበት አይደለም። ወደ ሀገር የማይመለስ አለ በዛ ሁነታ ላይ ደግሞ እዚህ ተረጋግጦ የማይኖራለ በሄዶ ተመልሶስ ደግሞ እንዴት እኖራለሁ የሚለው ነገር ዲስአፖይንት ስለሚያደርግ በጣም መጥፎ፣ ሳይኮሎጂካሊ በጣም ይጎዳል። አቶ ላቀው ስደተኞች በፊትም የኮሮና ቫይረስ ወረርሽኝ ባስከተለው ቀውስ ኑሯቸው መናጋቱን ጠቁመው፣ የእኛ ውሳኔ ስታከልበት የስደተኛውን ችግር አባብሰዋል ብለዋል። የኬንያ መንግስት ውሳኔን ለስደተኞች መብት የሚቆረቆሩ ድርጅቶችም ኮንነዋል። ኦትሴኖ ነሙዋያ የሁማን ራይትስ ዎች ምስራቅ አፍሪካ ሰብዓዊ መብት አያያዝ አጥኚ ናቸው። ኬንያ ከትውልድ ሀገራቸው ጦርነትና የሰብአዊ መብት ጥሰትን ሸሽተው ተገን የጠየቁትን የማስጠለል ግዴታ አለባት ብለዋል። ስለዚህኛው ውሳኔ መጽናት መናገር ከባድ ነው። የበፊቱ ካምፖቹን እንዘጋለን ዛቻዎችን በተመለከተ በኬንያ መንግስትና በዓለም አቀፍ ማህበረሰብ መካከል ምክክር ስደረግ እንደነበር አስታውሳለሁ። ያንም የዓለም አቀፉ ማህበረሰብ ግዴታቸውን እንዲወጡ የሚል ነበር ኬንያ ጥሪ ያቀረበችው። በፊት ኬንያ ሰሞታ ስታቀርብበት የነበረው በደዳብ ካምፕ ላይ ነው። አሁን ካኩማ የሚዘጋ የሚል ነው ጥያቄው። ሌላው መታወቅ ያለበት ስደተኞቹ ሀገራቸውን የሸሹበት ምክንያት ነው። የሶማሊያ የደቡብ ሱዳን፣ የቡሩንዲና የሌሎች ሀገሮች ሁኔታዎች አሁንም ለስደተኞቹ አዝጊ ነው። ስለዚህ ኬንያ እነኚህን ስደተኞች የማስጠለል ግዴታ አለባት ብለዋል ነው ማለት። አክለው ኬንያ ካምፖቹን መዝጋት ብትፈልግ የተሻለ እቅድ ሊኖራት ይገባል ካለ በኋላ ከ400 ሺህ በላይ የሚያስጠልሉ ስደተኛ ካምፖችን በ14 ቀን መዝጋት ይውል ሊሆን አይችልም ሲል ገልጸዋል። የተባበሩት መንግስታት፣ የስደተኞች ጉዳይ ዩኤንኤችሲአር ስለ ጉዳዩ ከኬንያ መንግስት ጋር እየመከረ መሆኑን በትላንቱ መግለጫው ጠቅሷል። ኬንያ ስደተኞቹን ላለፉት ዓመታት ለማስጠልሎ አመዝግኖ የተላለፈው ውሳኔ በካምፕ ውስጥ ያሉትን ሰዎች ኑሯቸውን የሚያናጋ ነው ብለውታል። ስለዚህም የኬንያ መንግስት ተገን ጥያቄዎችን ከሌላ እንዳይከለክል ጠይቋል። በኬንያ ካሉ ስደተኞች የሶማሊያና የደቡብ ሱዳን ብዙውን ቁጥር ሲይዙ ከ29 ሺህ በላይ የሚሆኑት ኢትዮጵያውያን ስደተኞችም ከዲሞክራቲክ ሪፐብሊክ ኮንጎ ስደተኞች ቀጥለው በአራተኛ ደረጃ ላይ ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ